የዲ ደብልዩ ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ዜናዎቹ የሱዳን ወታደራዊ ምክር ቤት ከተቃዋሚዎቹ ጋር ድርድር የሚያደርግበት ስፍራ ወደ አዲስ አበባ እንዲዛወር የቀረበለትን ጥያቄ እንደማይቀበል አስታወቀ። በተቃዋሚዎች ላይ የተፈጸመውን የኃይል እርምጃም የዓለም አቀፍ ኮሚቴ እንዲመረምር መባሉንም ተቃወመ። የወታደራዊ ምክር ቤቱ መሪ ለጉብኝት አስመራ መግባታቸው ተነግሯል። የኢትዮጵያ የውጭ ጉዳይ ሚኒስትርና የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር በወቅታዊው የሱዳን ጉዳይ ላይ ተወያዩ። የአሜሪካው ባለስልጣን ለሱዳን ሰላም ኢትዮጵያና የአፍሪካ ህብረት የሚያደርጉትን ጥረት አወድሰዋል። በደቡብ ሱዳን እጅግ በርካታ ህዝብ ለከፋ የምግብ እጥረት መጋለጡን አንድ ጥናት አመለከተ። እንደ ጥናቱ የደቡብ ሱዳን ሰባት ሚሊየን ህዝብ በረሃብ አደጋ ላይ ነው። የኢቦላ ተዋሲ የሰው ህይወት በቀጠፈባት ዩጋንዳ የህክምና ባለሙያዎች በቂ የመድኃኒት አቅርቦት በሌለበት በሽታው እንዳይዛመት በመታገል ላይ መሆናቸውን አመለከቱ። ዜናው በዝርዝር የሱዳን ወታደራዊ ምክር ቤት የድርድሩን ስፍራ ወደ አዲስ አበባ ለማዞር በተቃዋሚዎች የቀረበውን ሀሳብ ውድቅ አደረገ። በኢትዮጵያ ሸምጋይነት በሁለቱ ወገኖች መካከል ተቋርጦ የነበረው ንግግር በአስቸኳይ እንዲጀመር ይጠበቅ እንደነበር ያመለከቱት የጦር ኃይሉ ምክር ቤት ቃል አቀባይ ሌተናል ጄኔራል ሸምሰዲን ካባሺ በልዩ ልዑኩ አማካኝነት በቀረበው ሀሳብ ምክር ቤቱ እንደማይስማማ አስታውቀዋል። ራ ለኢትዮጵያ ልዑክ ድርድሩ በ24 ሰዓት ውስጥ እንዲጀመር ትናንት ሀሳብ አቅርበን ነበረ። ዛሬ ምላሽ ይዘውልን ይመጣሉ ብዬ ስጠብቅ፣ ተቃዋሚ ቡድኖች ድርድሩ ወደ አዲስ አበባ እንዲዞር መጠየቃቸውን ስሰማ ተገረምኩ። ለተደረገው የአመራር ጥረት ለመንግስትና ለአዲስ አበባ ህዝብ አድናቆታችንን በመግለጽ በዚህ እንደማንስማማ ምላሻችንን ሰጥተናል። ሱዳን ለገባችበት የፖለቲካ ቀውስ መፍትሔ ለማፈላለግ የአፍሪካ ሕብረት ልዩ ልዑክ ካርቱም የሚገኙ ሲሆን የተባበሩ መንግስታት ድርጅትም በተቃዋሚዎች ላይ የተፈጸመው ግድያ በአስቸኳይ እንዲጣራ እየጠየቀ ነው። የጸጥታ ኃይሎች ተቃዋሚዎችን ለመበታተን ሲሞክሩ ጥፋት መፈፀሙን ያመኑት ጀነራል ካባሺ ግን ሱዳን ሉዓላዊ ሀገር በመሆኗ ዓለም አቀፍ መርማሪ ኮሚቴ እንደማትቀበል አስታውቀዋል። የዩናይትድ ስቴትስ ባለስልጣን ወደ ካርቱም የሄዱትም መመሪያ ሊሰጡ ነው ብሎ የሚያስብ ካለ የተሳሳተ መሆኑንም ጀነራሉ አጽንኦት ሰጥተዋል። ይህ በእንዲህ እንዳለም የሱዳን ወታደራዊ ምክር ቤት ሊቀመንበር ሌተናል ጀነራል አብዱልፈታህ አልቡርሃን ዛሬ ከቀትር በፊት አስመራ መግባታቸውን የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር መልእክታቸው አስታውቀዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሱዳን ወታደራዊ ኃይል ከህዝቡ ጎን መቆሙን ማድነቃቸውን ሲገልጹ ቡርሃን በበኩላቸው ሱዳንን አስመልክቶ አስመራ ለወሰደችው አቋም አድናቆት መቸራቸውን የኤርትራው ባለሥልጣን በትዊተር ያሰራጩት መረጃ ያመለክታል። በተያያዘ ዜና የኢትዮጵያ የውጭ ጉዳይ ሚኒስትር የአሜሪካ ረዳት የውጭ ጉዳይ ሚኒስትር ቲቦር ናጊን ዛሬ በጽህፈት ቤታቸው ተቀብለው አነጋገሩ የሚኒስትሩ መስሪያ ቤቱ የቃል አቀባይ ቢሮ በፌስቡክ ባሰራጨው መረጃ አቶ ገዱ አንዳርጋቸውና የዩናይትድ ስቴትሱ ባለስልጣን ውይይት ያተኮረው በሱዳን ወቅታዊ ጉዳይ ላይ ነው። በዚህ ጊዜም ቲቦርናዥ በካርቱም ቆይታቸው የታዘቡትን አቶ ገዱ መግለጻቸውንም አመልክቷል። ከዚህም ሌላ በሱዳን ሰላም ለማስፈን የኢትዮጵያ ጠቅላይ ሚኒስትርና የአፍሪቃ ህብረት የሚያደርጉትን ጥረት ሀገራቸው እንደምታደግ መናገራቸው ተጠቅሷል። ዋሽንግተንም ከዚህ በፊት የኢትዮጵያ አምባሳደሯ የነበሩትን ዶናልድ ቡዝን በሱዳን ልዩ መልእክተኛነት መሰየሟን ቲቦርናዥ አመልክተዋል። አቶ ገዱ በበኩላቸው የሱዳን መረጋጋት አጠቃላይ ለቀጠናው ሰላምና መረጋጋት ከፍተኛ ፋይዳ እንዳለው በመግለጽ የቅርብ ክትትልና ድጋፍ እንደሚያሻ መግለጣቸው ተመልክቷል። ደቡብ ሱዳን ውስጥ እጅግ በርካታ ሕዝብ ለከፋ ምግብ እጥረት መጋለጡን አንድ ጥናት አመለከተ። መንግስትና የተባበሩት መንግስታት ድርጅት በጋራ ይፋ ያደረጉት ጥናት እንደሚለው ሰባት ሚሊዮን ሕዝብ ደቡብ ሱዳን ውስጥ በረሃብ አደጋ ላይ ነው። ዛሬ ይፋ የሆነው ይህ ዘገባ ከአምስት ዓመት የእርስ በርስ ጦርነት በኋላ በቅርቡ የሰላም ስምምነት በተደረሰባት ሀገር ሁለት ሚሊዮን ሕዝብ ሞት ለሚያደርስ የከፋ ረሃብ መጋለጡ ተመልክቷል። ችግሩ ወቅቱ በዘገየው ዝናብ ሰበብ የተከሰተው የምግብ እጥረት እንዲሁም የኢኮኖሚ ቀውስ ያመጣው መሆኑ ነው የተገለጸው። ልጆችን ጨምሮ አሶሲየትድ ፕሬስ ያነጋገራቸው አንዳንድ የሀገሪቱ ዜጎች በቀን አንዴ ብቻ እንደሚመገቡ ነው የተናገሩት። የዓለም የምግብ መርሃ ግብር ደብሊውኤፍፒ ደቡብ ሱዳን ውስጥ የሚታየውን የምግብ መታጣት አሁን ካለው የዝናብ እጥረት ጋር መገናኘቱ ችግሩን እንዳባባሰው አመልክቷል። አድማጮች፣ የምትከታተሉት የዶችቨለ ዲ ደብሊውን ዜና ነው። ከሰሞኑ የኢቦላ ተዋሲ የሰው ህይወት በቀጠፈባት ዩጋንዳ የሕክምና ባለሙያዎች በቂ የመድኃኒት አቅርቦት በሌለበት በሽታው እንዳይዛመት በመታገል ላይ ናቸው። ኢቦላ በተከሰተባቸው አካባቢዎች የሚካሄደውን የመከላከል ዘመቻ የሚመሩት የሕክምና ባለሙያዎች እስካሁን ባገኙት እጅግ ውሱን ድጋፍ ስጋት እንዳደረባቸው ተናግረዋል። ተህዋሲው ወደ ጎረቤት ኮንጎ ደርሰው የተመለሱ ቤተሰቦች ላይ መገኘቱ ከተረጋገጠ ወዲህም ታማሚዎች ተነጥለው ሊቆዩ የሚችሉባቸው ድንኳኖች በድንበሩ አቅራቢያ በምትገኝ ከተማ ሐኪም ቤት ውስጥ ተጥሏል። እንዲያም ሆኖ በቂ ጓንትና መድኃኒቶች በሐኪም ቤቱ እንደሌለን የተነገረው በአካባቢው ወረርሽኝ ሲከሰት የመቆጣጠር ኃላፊነት የተሰጠው የቢዊራ ሆስፒታል አስተዳዳሪ ፔድሶን ቡታላሃ የኤቦላ ተዋሲ መከሰት ሲታወቅ ታማሚዎችን ነጥለው ማቆየት መቻላቸውን ቢያመለክቱም የመድኃኒት አቅርቦትና የባለሙያ ሐኪም እጥረት እንዳለ ነው የሚያስረዱት። ዶክተር ያስፈልገን ይሆናል። ሐኪም እንደሌለን ተረድታችሁ ይሆናል። እናም አንድ ሐኪም እናገኛለን የሚል ተስፋ አለን። በዚህ ላይ ያሉን መድኃኒቶች ለታማሚዎች በቂ አይደሉም። እጅግ ብዙ በሽተኞች ናቸው እዚህ ያሉን። በዚህ ምክንያት መድኃኒቶቹ ለሁሉም ላይዳረሱልን ይችላሉ። ይህ ብቻ አይደለም። ታማሚዎችን ገለል አድርጎ ማቆየት የሚያስችል በቂ ስፍራም የለንም። በአሁኑ ወቅት ሶስት የኡጋንዳ ዜጎች ታማሚዎች ተገልለው በሚቆዩበት ስፍራ ይገኛሉ። እስካሁንም ዩጋንዳ ውስጥ በተዋሲው የተያዙ ሰዎች ቁጥር አምስት ደርሷል። የዓለም የጤና ድርጅት ባለሙያዎች በዛሬው እለት በሚያካሂዱት ስብሰባ ከዴሞክራቲክ ኮንጎ ወደ ዩጋንዳ የኤቦላ ተዋሲ በመዛመቱ ዓለም አቀፍ ወረርሽኝ ተከስቷል የሚለውን ይፋ ለማድረግ ይወስናሉ ተብሎ ይጠበቃል። በአማን ባህረ ሰላጤ በነዳጅ ጫኝ መርከቦች ላይ ጥቃት ከደረሰ በኋላ በዩናይትድ ስቴትስ እና በኢራን መካከል ውጥረቱ ተባብሷል። የኢራን ፕሬዚደንት ሐሰን ሩሃኒ በፐርሺያ ባህረሰላጤ አካባቢ የጸጥታው መከበር ለቴህራን ከፍተኛ ጠቀሜታ እንዳለው አመልክተዋል። ሩሃኒ ኪርጊስታን በሚካሄደው የሻንግሃይ ትብብር ጉባኤ ላይ ለመካፈል ከመጓዛቸው አስቀድሞ ኢራን የአካባቢውን ሰላምና ጸጥታ ለማስጠበቅ ሁልጊዜም ጥረት ስታደርግ መቆየቷን ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በኩላቸው ዛሬ በይፋ በመርከቦቹ ላይ ለደረሰው ጥቃት ኢራንን ተጠያቂ አድርገዋል። ይህ ክስ እንደተሰማም ሩሲያ ደግሞ በኦማን ባህረ ሰላጤ የደረሰው ጥቃት ሳይጣራ ለክስ መቸኮል አይገባም ስትል በማስጠንቀቅ ዓለም አቀፍ ምርመራ እንዲካሄድ ጠይቃለች። ጀርመን ፍጥጫ በባህረ ሰላጤው መንገሱን በማመልከት አሳሳቢ ብለዋለች። የስዊዘርላንድ ሴት ሰራተኞች እኩል የደሞዝ ክፍያን በመጠየቅ ዛሬ በመላ ሀገሪቱ የተቃውሞ ሰልፍ አካሄዱ። የሀገሪቱ የሰራተኛ ማህበር ከወንዶች ጋር ሲነጻጸር ሴቶች ተገቢ ክፍያ ሊያገኙ እንደሚገባ አሳስቧል። ልጆቻቸውን መንከባከብ እንዲችሉም ከሳምንቱ የስራ ቀናት ሰዓት እንዲቀነስላቸው፣ የተሻለ የጡረታ እቅድ እንዲኖርም ጠይቋል። በሺዎች የሚገመቱ ሴቶች ጄኔቭና ሎዛን ከተሞችን ጨምሮ ስራቸውን በማቋረጥ ገና በማለዳው ጀበናና ድስቶችን እያንኳኩ መንገዶችን ዘግተው የደሞዝ ክፍያቸው እንዲሻሻል ድምጻቸውን ሲያሰሙ ማርፈዳል። that's የጀርመን የዜና ወኪል ዲፒኤ ዘግቧል። ሴት የፓርላማ አባላትም ለጥያቄያቸው ያላቸውን አጋርነት ለማሳየት በርን ከተማ ላይ ለ15 ደቂቃ ስራቸውን አቋርጠው ከምክር ቤቱ አዳራሽ ወጥተዋል። የስዊዘርላንድ ሴት ሰራተኞች የወር አማካኝ ገቢ 6533 የአሜሪካን ዶላር ሲሆን ሀገሪቱ ቤተሰብን የሚጠቅም ፖሊሲ ካላቸው ሀገራት ዝርዝር ወደ መጨረሻው የምትገኝ ናት። የስዊዝ እናቶች የ ወሊድ ፈቃድ ስምንት ሳምንት ብቻ ነው። ይህ ዶች ቬለ ዲደብልዩ ነው። የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። የሱዳን ወታደራዊ ምክር ቤት ከተቃዋሚዎቹ ጋር ድርድር የሚያደርግበት ስፍራ ወደ አዲስ አበባ እንዲዛወር የቀረበውን ጥያቄ እንደማይቀበል አስታወቀ። በተቃዋሚዎች ላይ የተፈጸመውን የኃይል እርምጃም የዓለም አቀፍ ኮሚቴ እንዲመረምር መባሉንም ተቃወመ። የወታደራዊ ምክር ቤቱ መሪ ለጉብኝት አስመራ መግባታቸው ተነግሯል። የኢትዮጵያ የውጭ ጉዳይ ሚኒስቴር እና የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር በሱዳን ወቅታዊ ጉዳዮች ላይ ተወያዩ። በደቡብ ሱዳን እጅግ በርካታ ሕዝብ ለከፋ የምግብ እጥረት መጋለጡን አንድ ጥናት አመለከተ። ዜናው በዚሁ አበቃ።